የሥነ ግጥም ቤተኞቻችን ተመልሰዋል ሰላም ቪዎች ለራዲዮ መጽሔት እንሆ ግጥም ከብራስልስ ቤልጅየም ሲል የብራስልሱ ያሬድ በላይነፍ አስቀድማ ግጥሙ አንዳንዴ ይለናል የፈረንሳዊ የራዲዮ መጽሔት ደንበኛ ወይም ቤተኛ አስራዳው በበኩሉ አታስብ ይለኛ በሚል የቋጠራትን ስንኝ አድርሶናል ሁለቱንም እናመሰግናለን አንዳንዴ የመቅደሱን ዕጣን የሰንበት ቅዳሴ የአኗዋሩን አዛን ታስብና፣ ነፍሴ ናፍቆት አንጠራርቶኝ መባባት ያምረኛል፣ ያ ጥቁር አፈሯ ጠረኑ ሸተኛል። አንዳንዴ ባሕሩን ሰንጥቄ በልሜ ተሻግሬ ከአገሬ ሰማይ ስር ከቀዬ አድሬ በእንኳን ደኅና መጣህ ባዩ ተከብቤ ዘመድ ጐረቤቱን ሳልጐበኝ ጠግቤ ድንገት ነቃና ከሕልሜ ጣላለሁ ደግሜ ተኝቼ ላይ ናፍቃለሁ። አንዳንዴ ሰው እንደ ባሕር ዛፍ እንደ ዋርካ ገዝፎ ያለበትን መሬት በስሮቹ አቅፎ ከዛው ሳይነቀል ካፈሩ ተቃቅፎ ካገኘ ለምልሞ ካጣም እዛው ደርቆ ይሄ የአገር ዋርካ ተብሎ ተደንቆ አንሽስ መቼ ያጣና ቢቀር እንኳን ወድቆ እያልኩ አስባለሁ በግራር በዋርካው ስቀና ኖራለሁ። አንዳንዴ ጽድቅና ኩነኔን እያሰበች ነፍሴ ጽድቅስ በአገር መኖር እላለሁ ለራሴ ሰርክ በሚፈሰው ምስጋና ውዳሴ፣ በቅዱሳን አገር ጸሎት በሞላበት ንግሥና በዓሉ በሚከበሩበት ጸበሉ በእምነት ፈውስ በሚሆንበት እጆች ወደ እግዚአብሔር በተዘረጉበት መኖር በዚህ ውበት እያልኩ አስባለሁ። አንዳንዴ የሽንብራው ጥርጥር የዛፎቹ ፍሬ የትም የትም ዞሬ ትዛለኝ አገሬ በምትለው ዜማ ባሕር ተሻግሬ ከለምለም አጸደዋ ከድሮ አድሬ በከብቶች ጩኸት በወፎች ዝማሬ ጫካና ቈንጥሩን እያቈራረጥኩኝ ጅረትና ምንጩን ጠጥቼ እያለፍኩኝ ከማሳ ገብቼ እየፈለፈልኩኝ እሸትን ኵቶውን በልቼ እያደርኩኝ ትዝታ መልሶት ቀልቤን ወዳለበት፣ እንዳመለጠኝ ሳውቀያ የሀገር ውበት ያ ሳቅ ያ ጫወታ ሽንገላ የሌለበት፣ ዋ መኖርስ በአገር ሰው በበቀለበት። እያልኩኝ እላለሁ አገሬን እንደ ሰው እና ፍቃታለሁ አንዳንዴ የሳምንቷ ምርጥ ግጥም ነበር። የተሰማቸው ያሬድ በላይነን እናመሰግናለን። ላስራደው አታስብ ይለኛል ደግሞ ቀጠሮ ሰጥተናል። አሁን የራዲዮ መጽሔት የመክፈቻ ዜማ ባደረግናት በጥላሁን አንዳንድ ነገሮች አንድ ነበር፣ አንዳንድ ነገሮች ብዙ ስንቴም ሀሳቤ ማብረው ይስቃሉ ደርሶ እንደገባቸው ደርሶ አንዳንድ ቀን አለ፣ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ። አንዳንድ ቀን አለ ከቀኖች ቀፋፊ፣ በማይረባ ምክንያት ስሜት ናስከፊ የሚነዛ አንዳንድ ሰው አለ ቁም ነገር አዋቂ፣ በመልካም ምግባሩ ለሰው ተጨናቂ።